ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ የካቲት አምስት 2013 ዓ.ም ዝግጅታችን አሁን ጀመረ። The insurrectionists made clear to law enforcement that they were just following President Trump's orders. በአመጹ የተሳተፉት ነውጠኞች ለሕግ አስከባሪዎቹ የፕሬዝደንት ትራምፕ ትእዛዝ እየተከተሉ መሆኑን በግልጽ ተናግረዋል። በሚሰሩት ወንጀልም እፍረት አልተሰማቸውም። ምክንያቱም ከጠቅላይ አዛዡ ትእዛዝ እየተከተሉ መሆኑን ስላወቁ እንድማይቀጡ ተሰምቷቸዋልና። ግን ተሳስተዋል። ዴሞክራቷ የምክር ቤት አባል ዳያና ደጌትን ነበር የሰማችሁት። በቀድሞ ፕሬዚዳንት ትራምፕ ላይ በመታየት ላይ የሚገኘው የክስ ክርክር ተቋጭቷል። ዝርዝር ዘገባውን በአብይ ርዕስ እናስደምጣችኋለን። የኢትዮጵያ ሰብዓዊ መብት ኮሚሽን በትግራይ ክልል ከአራት ሆስፒታሎች አገኘሁት ያለውን መረጃ ጠቅሶ ባወጣው መግለጫ ባለፉት ሁለት ወራት ብቻ 18 ሴቶች ያስገድዶ መድፈር ጥቃቶች እንደተፈጸመባቸው ይፋ አድርጓል። እነዚህንና ሌሎች በዛ ያሉ ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስትልኝ፣ እንደምናምሻችሁ አድማጮች። ዜናዎቹን የማሰማችው ቆንጂ ታዬ ነኝ። አፍሪካ የሚገባትን የኮቪድ-19 መከላከያ ክትባት ማግኘቷን የዓለም ማህበረሰብ እንዲያረጋግጥ ዓለም አቀፍ የቀይ መስቀል ኮሚቴ አይሲአርሲ ተማጽኖ አቅርበዋል። የዓለም ቀይ መስቀል ኮሚቴ አይሲአርሲ ፕሬዝደንት ፒተር ሞሬር ወደ ማዕከላዊ አፍሪካ ሪፐብሊክ ከመጓዛቸው አስቀድመው ዛሬ ባወጡት መግለጫ ለአፍሪካ የኮቪድ-19 ክትባት ተደራሽነትን ማሻሻል እጅግ አንገብጋቢ ጉዳይ ነው ብለዋል። ከዚህ ጋር ደግሞ የክትባቱ ዘመቻ በሌሎች ከባድ ከባድ የጤና ስጋቶች ረገድ ዋጋ ሊያስከፍል አይገባም ብለዋል። ይህንን ዓለም አቀፉ ማህበረሰብ የማረጋገጥ የሞራል ኃላፊነት አለበት ሲሉም አክለዋል። አዳዲስ አይነት የኮቪድ-19 ቫይረስ ዝርያዎች እየተዛመቱ ባሉበት በአሁኑ ወቅት ሁሉም ከበሽታው ሳይጠበቅ ብቻውን ሊጠበቅ የሚችል አይኖርም ያሉት የዓለም አቀፍ ቀይ መስቀል ፕሬዚደንት ክትባቱ ዛሬ በፍትሐዊ መንገድ መከፋፈሉ ወደፊትም በአጠቃላይ ክትባቶች በትክክል እንዲዳረሱ ለማድረግ ወሳኝ እርምጃ ይሆናል ብለዋል። የዓለም የጤና ድርጅት በዚሁ ሳምንት በሰጠው መግለጫ የኮቪድ-19 ክትባትን በፍትሐዊነት ለማከፋፈል የታለመው መርሃ ግብር ኮቫክስ በዚሁ የአውሮፓውያን የካቲት ወር ውስጥ ዘጠና ሚሊዮን ገደማ ክትባቶችን ወደ አፍሪካ ማጓጓዝ እንደሚጀምር አስታውቋል። የኮቪድ-19 ክትባት እንቅስቃሴው እስካሁን በአህጉሪቱ ከተካሄዱት የክትባት ዘመቻዎች ሁሉ ግዙፉ እንደሚሆን የዓለሙ የጤና ድርጅት አክሎ ተናግሯል። ኮቫክስ ከሚልካቸው ክትባቶች የሚበዛው በአስትራዜኒካ ኩባንያ የተሰራው ክትባት መሆኑም ታውቋል። አይሲአርሲ፣ በመግለጫው ተጨማሪ ክትባቶች በሚገኙበት ጊዜ የሀገሮች ባለስልጣናት ለተፈናቃዮች፣ ለፍልሰተኞች እና ስደተኞች እንዲሁም እስር ላይ ላሉ ሰዎች ደግሞም መንግስታዊ ያልሆኑ ኃይሎች በሚቆጣጠሯቸው አካባቢዎች ለሚኖሩቱ ማህበረሰቦች ቅድሚያ እንዲሰጡ አሳስበዋል። ተጋላጭ ማህበረሰቦችን ክትባቱን እንዲያገኙ ማድረግ በኢኮኖሚ ረገድ ጠቀሜታ አለው ሲል ነው ያሳስበው። በተዛመደ ዜና የደቡብ አፍሪካ ፕሬዚደንት ሴሬል ራማፎሳ ትናንት ባደረጉት ዓመታዊ የሀገሩ ይዞታ ንግግራቸው የኮቪድ-19 ክትባት ዘመቻችን ቢዘገይም ወረርሽኙን ድል መምታታችን የማይቀር ነው ሲሉ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የተሰናባቹን ፕሬዚደንት ዶናልድ ትራምፕ የኮቪድ-19 ክትባት መርሃ ግብር ነቅፈዋል። ባይደን ትናንት በብሔራዊ የጤና ተቋም ኤን አይ ኤች ባደረጉት ንግግር አሜሪካውያንን ችግሩን እስከ ማስተካከል ታገሱኝ ሲሉ ተማጽነዋል። ፍርጥ አድርጌ ነው የምናገረው፣ ከኔ ቀደም የነበሩት ፕሬዚደንት ብዙ መቶ ሚሊዮን ህዝብን ክትባቱን ለማዳረስ ላለው የከበደ ፈተና ዝግጁ ሆኖ ለመገኘት ስራቸውን አልሰሩም ብለው ነቅፈዋል። ሁሉን ነገር ለማስተካከል ጊዜ ይጠይቃል፣ ነገር ግን ማስተካከላችን ደግሞ የማይቀር ነው ብለዋል ባይደን። ዩናይትድ ስቴትስ ከ328 ሚሊዮኑ ህዝቧ እስከ ፊታችን ሐምሌ ወር መጨረሻ ድረስ 300 ሚሊዮኑን ለማዳረስ በቂ የሆነ ክትባት አግኝታለች ሲሉም ጆ ባይደን ተናግረዋል። ባይደን በመጀመሪያዎቹ ያስተዳደራቸው 100 ቀናት 100 ሚሊዮን ሰዎች ይከተባሉ የሚል ግብ ይዘው እንደነበረ ሲታወቅ አሁን ባለው አካሄድ ከዚያ የሚበልጥ ቁጥር ያለው ህዝብ ይከተባል ተብሎ ነው የሚጠበቀው። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ እስካሁን ከ46 ሚሊዮን በላይ ክትባቶች ተሰጥተዋል ነው ያለው። ትናንት ቀደም ብሎ የዩናይትድ ስቴትስ የተላላፊ በሽታዎች ቀደምቱ ጠቢብ ዶክተር አንቶኒ ፋውቺ በሰጡት ቃል የቀጥለው ሚያዝያ ወር በፊት ማናቸውም መከተብ የሚፈልግ ሰው ክትባቱን ማግኘት ይችላል ብለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የመወሰኛ ምክር ቤት በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ በተመሰረተው አመፅ የማነሳሳት ክስ መከላከያቸውን ዛሬ የሚያቀርቡት ጠበቆቻቸው አንድ ቀን ብቻ ይበቃናል አሉ። በክስ ሰሚው ችሎት ለመቅረብ ፈቃደኛ ስላልሆኑ ጠበቆቻቸው የምስክር ቃል ሳያይዙ ነው የሚከራከሩት። በተወካዮች ምክር ቤት የተመሰረተውን ክስ ለሴኔቱ ችሎት የሚያቀርቡት ዲሞክራቶች በትናንትናው እለት የክሱን ጭብጥ ማሰማታቸውን አጠናቀዋል። እንግዳ በሆነ አካሄድ በሴኔቱ የክሱ ሰሚ ችሎት ተካፋዮች የሆኑት ሶስት ሪፐብሊካን ሴኔተሮች ደቡብ ካሮላይናው ሊንዚ ግራም፣ የቴክሳሱ ቴድ ክሩዝ እና የዩታው ማይክ ሊ ከትረምፕ ጠበቆች ጋር ትናንት ስብሰባ አድርገው እንደነበረ ተገልጿል። ምሽቱ አብይ ርዕስ የተካተተው ዘገባ ዝርዝሩን ያቀርባል። በየመን በዚህ የአውሮፓ 2021 ዓመተ ምህረት ውስጥ ሁለት ነጥብ ሶስት ሚሊዮን የሚጠጉ ልጆች ለአጣዳፊ ረሃብ እንደሚጋለጡ የተባበሩት መንግስታት ድርጅት ዛሬ አስጠንቅቋል። አስቸኳይ እንክብካቤ ካላገኙ 400 ሺህ የሚሆኑቱ ለህልፈት ሊዳረጉ እንደሚችሉ ነው የመንግስታቱ ድርጅት መስሪያ ቤቶች ያሳሰቡት። ህጻናት ላይ በመጀመሪያዎቹ የሁለት ዓመት ዕድሜያቸው በተመጣጠነ ምግብ እጥረት በከባዱ የተጎዱ እንደሆነ የሚያጋጥማቸው አካላዊና አእምሮዊ ጉዳት አብዛኛውን ጊዜ ሊቀለበስ የማይችል ነው ሲሉ ድርጅቶቹ ጨምረው አሳስበዋል። የመን ውስጥ የሚራቡት ህጻናት ቁጥር ሁላችንንም ሊሰቀጥጠን እና አንድ ነገር እንድናደርግ ሊቀሰቅሰን ይገባል ያሉት የመንግስታቱ ድርጅት የህፃናት መርጃው ዩኒሴፍ ዋና ዲሬክተር ሄንሪየታ ፎር ምንም ሳናደርግ በሚያልፈው በእያንዳንዱ ቀን ግን ተጨማሪ ልጆች ለህልፈት ይዳረጋሉ ሲሉ አስጠንቅቀዋል። በየመን 1.2 ሚሊዮን ነፍሰ ጡርና የሚያጠቡ እናቶች በከፋ ረሃብ ላይ መሆናቸው በህፃናቱ ላይ የሚደርሰውን ረሃብ አባብሶታል ሲሉም ጨምረው አስገንዝበዋል። የተባበሩት መንግስታት የምግብና የግብርና ድርጅት ፋኦ ዋና ስራ አስኪያጅ ኪዩ ዲንግዩ በበኩላቸው በየመን አስቀድሞም ለረጅም ጊዜ በጦርነት ውስጥ የኖረው ህዝብ በዚያ ላይ የኮቪድ-19 ወረርሽኝ ተደርቦበት መከራውን አባብሶታል ሲሉ አስረድተዋል። በመጨረሻም ሴቶችን በዘለፈ አስተያየታቸው በዓለም አቀፍ ደረጃ ቁጣ የተቀሰቀሰባቸው የቶኪዮ ኦሊምፒክስ ፕሬዚደንት ዮሺሮ ሞሪ ስራቸውን ለቀዋል። ስለ አነጋገራቸውም በድጋሚ ይቅርታ ጠይቀዋል። ችግር ላይ ያለው የቶኪዮ ኦሊምፒክስ ውድድሮቹ ሊጀመሩ አምስት ወራት ብቻ በቀረው በዚህ ወቅት ፕሬዚደንቱን የሚተካ ፈልጎ መሰየም ይኖርበታል። የ83 ዓመቱ ዮሺሮ ሞሪ የተናገርኩት የማይገባ ነገር ትልቅ ችግር በማስከተሉ አዝናለሁ ብለዋል። በኦሊምፒክስ አደራጅ ኮሚቴ ስብሰባው ላይ ባሰሙት ንግግር አሁን ዋናው ጉዳይ ኦሊምፒክስ ውድድሩ እንዲሳካ ማድረግ ነው ሲሉም አክለዋል። ውድድሮቹ ሊጀመሩ የወራት ጊዜ ሲቀር ስራቸውን መልቀቃቸው አዘጋጅ ኮሚቴው በዚህ በኮቪድ-19 ወረርሽኝ ወቅት በስኬት ሊያከናውን መቻሉ ላይ የባሰ ጥርጣሬ ደቅኗል። ቀድሞ የጃፓን ጠቅላይ ሚኒስትር የነበሩት ዮሺሮ ሞሪ ቁጣ የመጣባቸው በቅርቡ በአንዱ የኮሚቴ ስብሰባ ላይ ሴቶች ብዙ ያወራሉ በማለታቸው ነው። ጉዳዩ ከዓለም ዙሪያ ስራቸውን መልቀቅ አለባቸው የሚል ጥያቄ በማስከተሉ ስለተናገሩት ነገር ይቅርታ ይጠይቁ እንጂ ስራቸውን ለመልቀቅ ግን ፈቃደኛ ሳይሆኑ ቆይተው ነበር። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የተከበራችሁ አድማጮች የምታ የሚያዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዛሬ አርብ የካቲት 5 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ ሶስት ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተውን ክስ የሚመሩት የተወካዮች ምክር ቤት አባላት ትላንት ሐሙስ የክስ ክርክራቸውን ቋጭተዋል። ትራምፕ የጆ ባይደንን አሸናፊነት የሚያረጋግጠውን የየክፍለ ግዛቶቹን የምርጫ ውጤት ለመቀልበስ በተደረገው ሙከራ በቀጥታ ተጠያቂ ናቸው በማለት ተከራክረዋል። በምክር ቤቱ የቪኦኤ ዘጋቢ ካትሪን ጊብሰን በዲሞክራቶቹ የክስ ማጠቃለያ ላይ ያጠናቀረችውን ዘገባ ደረጀ ደስታ ያሰማናል። እንደ ኤሮፓ አቆጣጠር ጥር ስድስት በምክር ቤቱ ህንጻ ላይ የተፈጸመውን የአመስ ጥቃት አነሳስተዋል በሚል በቀድሞ ፕሬዚደንት ትራምፕ ላይ የተመሰረተው ክስ ማጠቃለያ በትናንትና ዕለት ተሰምቷል። በክሱ ሂደት ላይ በኤግዚቢትነት ከቀረቡት የቪዲዮ ምስሎች መካከል እዚህ የመጣነው በዩናይትድ ስቴትስ ፕሬዚደንት ጥያቄ ነው የሚለው ይገኝበታል። በፕሬዝደንቱ ላይ የተመሰረተውን ክስ የመሩት የተወካዮች ምክር ቤት አባላት የመክፈቻ ክርክራቸውን የትራምፕን እጣ ለሚወሰኑት የህግ መወሰኛው ምክር ቤት አባላት ወይም ሴኔተሮች አሰምተው ጨርሰዋል። ክርክሩን ካሰሙት መካከል ዲሞክራቱ ጃክዊን ካስትሮ ጥር ስድስት ማለት አሜሪካ ዓለም ሆኗን ለዓለም ሁሉ እናሳይ ብለዋል። ሌላዋ ዲሞክራት የምክር ቤት አባል ዳያና ደጌት በበኩላቸው እንዲህ ብለዋል። ኢንሰረክሽንስ ሜድ ክሊር ቱ ሎ ኢንፎርስመንት ዛት ዜይ ወር ጀስት በአመፁ የተሳተፉት ነውጠኞች ለህግ አስከባሪዎቹ የፕሬዝደንት ትራምፕን ትዕዛዝ እየተከተሉ መሆኑን በግልጽ ተናግረዋል። በሚሰሩት ወንጀልም እፍረት አልተሰማቸውም። ምክንያቱም ከጠቅላይ አዛዡ ትዕዛዝ እየተከተሉ መሆኑን ስላወቁ እንደማይቀጡ ተሰምቷቸዋልና ግን ተሳስተዋል። ባለፈው ረቡዕ የታየው የቪዲዮ ምስል የአገሪቱ ህግ አውጪዎቹ የምክር ቤት አባላት ከነውጠኞቹ ጥቃት ሲሸሹ አሳይተዋል። ትናንት ሐሙስ የተሰማው የከሳሾች ክርክርም የቀድሞ ፕሬዝደንት ካሁን በኋላ በየትኛውም የመንግስት ኃላፊነት እንዳይወዳደሩ ካልተደረገ ደጋፊዎቻቸውን ለተመሳሳይ ጥቃት ሊያነሳሱ እንደሚችሉ ተናግረዋል። ከተከራካሪዎቹ የምክር ቤት አባላት ዴሞክራቱ ቴድ ሊው እንዲህ ብለዋል። ከአራት ዓመታት በኋላ ፕሬዚደንት ትራምፕ ተመልሰው ቢወዳደሩ አልፈራም። የምፈራው ተመልሰው ቢወዳደሩ እንደገና ያሸንፋሉ። እንደገና ሲያሸንፉ ደግሞ ይህንኑ መልሰው ሊያደርጉት ይችላሉ። ላለፉት ሁለት ቀናት ዴሞክራቶቹ ትራምፕ አመጽን እንደገና ሊያበረታቱ ይችላሉ በማለት ተከራክረዋል። ምክንያቱም በ2020 በተደረገው ምርጫ መሸነፋቸውን እስካሁን ስላልተቀበሉ፣ የአገሪቱ ዋና ከተማ አሁንም በጥበቃ ስር ናት። ዴሞክረቱ ቴድ ሊው አሁንም ይቀጥላሉ። የወደፊቱን ዓመፅ ልታስቀር የምትችለውን ያችን አንዲት ቃል እንኳ አይናገሩም። ምርጫው አልተሰረቀም፣ እስካሁን ያንን አላሉም። ያንን ባለማለታቸው ነው እስካሁን ድረስ ሙሉ ትጥቅ የታጠቁ የብሔራዊ ዘብ ወታደሮች ከደጅ የቆሙት። ትራምፕ ላይ የጥፋተኝነት ውሳኔ ለመስጠት ከዲሞክራቶች ድምፅ ጋር አስፈላጊ የሆኑትን ቢያንስ የ17 ሪፐብሊካን ምክር ቤት አባላትን ድምፅ የማግኘቱ ነገር አሁንም አጠራጣሪ ይመስላል። ክሱን የሚመሩት ዲሞክራቱ ጃሚ ራስኪን ግን ሪፐብሊካኖቹ ለሚያደርጉት ነገር ሁሉ ውጤቱን ከግምት እንዲያስገቡ በመጠየቅ ይህን ብለዋል። ፕሬዚደንት ትራምፕ ዲክሌርድ ሂስ ኮንዳክት ቶታሊ ፕሬዚደንት ትራምፕ ያደረጉት ነገር ፍጹም ትክክል መሆኑን ገልጸዋል። ስለዚህ እንደገና ወደ ስልጣን ቢመለሱ ይሄ ነገር ይደገማል። ያን ጊዜ ራሳችንን እንጂ ማንንም መውቀስ አንችልም። የትራምፕ ተከላካይ ጠበቆች ደግሞ ዛሬ አርብ መከላከያቸውን ያሰማሉ። የቀድሞ ፕሬዝደንት ድርጊት አመፅ ስለማነሳሳት ከሚለው የህግ መተላለፍ ጋር አይገናኝም በማለት ይከራከራሉ። በምክር ቤቱ አባላት በትራምፕ ክስ ጉዳይ ላይ የሚሰጠው ድምፅ ወይም የመጨረሻ ውሳኔ በሚቀጥለው ሳምንት መግቢያ ላይ ሊሆን እንደሚችል ይጠበቃል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። ዘጋቢዎቻችንን እናመሰግናለን። አድማጮች፣ ቀደም ሲል የሰማችሁት የዕለቱን አብይ ርዕሳችንን ነበር። የትንታኔው መጽሔት ይቀጥላል። በትግራይ ክልል የተለያዩ አካባቢዎች አገልግሎት ሰጪ ተቋማትን የመዝጋትና የትራንስፖርት አገልግሎት የማቋረጥ ተቃውሞ በዛሬው ዕለት ቀጥሎ ውሏል። በተቃውሞ ወቅት የሰው ሕይወት ማለፉን የአይንማኞች ማኞች ገልጸዋል። በመቀሌ ከተማ ደግሞ ተቃውሞ ለሶስት ቀናት ከተደረገ በኋላ በዛሬው ዕለት ወደ መደበኛ ስራ መገባት ተጀምሯል። የመቀሌው ዘጋቢያችን ሙልጌታ ጽብሀ ተከታዩን ዘገባ አሰናርቷል። በትግራይ ክልል ግፍ እየተፈጸመ ነው። የሃይማኖት መሪዎች እየተገደሉ ቤተ እምነቶች እየፈረሱ ባሉበት የኢትዮጵያ የሀይማኖት መሪዎችና የሀገር ሽማቶች ይህንን ሳያወግዙ ወደ ትግራይ መምጣታቸው ትክክል አይደለም በሚል ተቃውሞ የተጀመረው በዛሬው ሁለትም ቀጥሏል። የንግድ ተቋማትና የአገልግሎት ሰጪዎች ተዘግቷል። የታክሲ አገልግሎትን ማቆም አድማ ነው የተካሄደው። ይህ ተቃውሞ ከትናንት በስቲያ ቀትር በኋላ ከመቀለ ከተማ ውጭ በውቅሮ፣ በወይኔ፣ አዳጋ ሐሙስ፣ አድግራት ከተሞች መቀጠሉ ያገኘሁት መረጃ ያሳያል። ይህ ተቃውሞ ትናንት ደግሞ በአድዋ፣ አክሱም እና ሽረ እንዳስላሴ ከተሞች ቀጥሏል። ከከተሞቹ ያገኘሁት መረጃ እንደሚያሳየው የኢትዮጵያ የሃይማኖት መሪዎችና የሀገር ሽማግሌዎች ወደ ከተሞቹ መጥተዋል ነው ተቃውሞ የተካሄደው። በአክሱም ከተማ ከትናንት ጀምሮ ተቃውሞ መጀመሩ የገለጹልኝ የከተማዋ ነዋሪ አቶ ኢያሱ ተስፋ እየተባሉ የኢትዮጵያ የሀገር ሽማግሌዎችና የሃይማኖት መሪዎች ወደ ከተማዋ ገብተዋል በመባሉ መንገዶች ድንጋይ የመዝጋትና የመኪና ጎማ የማቃጠል እንደነበረ ገልጸዋል። በዚህ የተነሳ የኢትዮጵያ የመከላከያ ኃይልና የኤርትራ ኃይል መተኮስ መጀመራቸው ተናግረዋል። በዚህም የሰባት ሰዎች ህይወት ማለፉና አራት ሰዎች ደግሞ ሞቅሰላቸው ተናግረዋል። በሶስቱ ሰዎች ቀብር መሳተፋቸውንም ገልጸዋል። የኤርትራ ሰራዊት በከተማዋ መኖሩ በምን እንደለየ ጠይቄያቸው የሚጠቀሙበት መኪና የኤርትራ ታርጋ ያለው መሆኑ እንዲሁም በሚለብሱት መለዮና ጫማቸው እንደሚለዩ ተናግረዋል። ሌላው በተቃውሞ ምክንያት በውቁረ ከተማ የአስራ ሰባት ሰዎች ህይወት ማለፉ የነገረችኝ ስሟ ሊገለጽ ያልፈለገችው ነዋሪ በበኩሏም ሁለት ጎረቤቶቿ ከሟቾቹ መካከል ይገኛሉ ብላለች። በከተማዋ መንገዶች በተዘጉበት ጊዜ መንገዶች ከሰቱ በሚል ነው ተኩሱ ይተኮስ የነበረው በማለት ተናግራለች። የተኩስ ድምፅ ሰምተው ይሮጡ የነበሩ ሰዎችም በተተኮሰ ጥይት ተመተዋል ብላለች። በሽረንዳ ስላሴ ከተማም በተቃውሞ ምክንያት የአራት ሰዎች ህይወት በተተኮሰ የሚያሳየ ህይወታቸው አልፏል። ያኔ ደግሞ ወደ ስላሴ መኮንን የተባለ የከተማዋ ነዋሪ ነው። በከተሞቹ በዛሬው ዕለትም አገልግሎት ሰጪ እና የንግድ ተቋማት መዘጋት ትራንስፖርትን የማቆም አድማ ቀጥሎ መዋሉ ሰምቻለሁ። በሰዎች ህይወት ማለፍና ተቃውሞ አስመልክቶ ከትግራይ ጊዜው አስተዳደር የኮሚኒኬሽን ኃላፊ ወይዘሮ ኢቴኖች ንጉሰ ምላሽ ጠይቄያቸው ሁኔታው እየተከታተሉት መሆኑ ገልጠው ስለ ጉዳዩ ሙሉ መረጃ በመያዝ ማብራሪያ እንሰጣለን ብለዋል። በመቀለ ከተማ ለሶስት ቀናት ተቃውሞ ከቆየ በኋላ በዛሬው ዕለት የከተማዋ የንግድ ተቋማትና አገልግሎት ሰጪዎች እንዲሁም የትራንስፖርት አገልግሎት ወደ መደበኛ ስራ መግባታቸው ተመልክቻለሁ። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም። ሙልጌታን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን በትግራይ ክልል በተከሰተው ጦርነትና የቀድሞ መስተዳድር መፍረስን ተከትሎ ጾታዊ ጥቃቶች መፈጸማቸውን የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው ሪፖርት አስታወቀ። ኮሚሽኑ ከመቀሌ ከአይደር ከአዲግራትና ከውቅሮ ሆስፒታሎች አገኘሁት ባለው መረጃ መሰረት ባለፉት ሁለት ወራት ብቻ አንድ መቶ ስምንት ሴቶች የአስገድዶ መድፈር ጥቃቶች እንደተፈጸመባቸው ይፋ አድርጓል። በበርካታ የትግራይ አካባቢዎች አሁንም ወደ መደበኛ ስራ ያልተመለሰው የመሰረተ ልማት የማህበራዊና የአስተዳደር አገልግሎት የአካባቢውን ነዋሪዎችና ተፈናቃዮች ለተጨማሪ የሰብአዊ መብቶች ጥሰት እያጋለጠ መሆኑንም አስታውቋል። ሁለት ነጥብ ሶስት ሚሊዮን ዜጎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው ኮሚሽኑ አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዲውስ ተጨማሪ ዘገባ ያስደምጠናል። ኢትዮጵያ ሰብአዊ መብት ኮሚሽን የክትትል ከፍተኛ አማካሪ አቶ ምስጋና ሙልጌታ ከመቀለ፣ ከአይደር፣ ከአድግራት እና ከውቅሮ ሆስፒታሎች ኮሚሽኑ አገኘሁ ባለው መረጃ መሰረት ባለፉት ሁለት ወራት ሴቶች መደፈራቸውን ለቪዮኤ ተናግሯል። በጣም እንግዲህ አሳዛኝ ነገር ነው። በአሁኑ ክትትላችን በሪፖርቱም ለመጥቀስ እንደሞከር ነው። ከጾታዊ ጥቃት ጋር በተያያዘ ማስረጃዎች እና መረጃዎች ደርሰውናል። በሪፖርቱ ላይ እንዳመላከት ነው ከተለያዩ ሆስፒታሎች በተሰበሰበው መረጃ መሰረት ባለፉት ሁለት ወራት ብቻ ወደ መቶ ስምንት የሚሆኑ ሰዎች ላይ የአስገድዶ መድፈር ጥቃቶች ተፈጽመዋል። ጥቃት ያደረሰው አካል ማን ነው? እኛ የሰብዓዊ መብት ተቋም ነን። ስለዚህ በዋናነት ከሕክምና ተቋማት ራሳቸው ጉዳት የደረሰባቸውን ሰዎች ጊዜያዊ አስተዳደሩን በማናገር እነዚህ ማስረጃዎች መሰብሰብ ችለናል። ከዚህ ቀጥሎ እንግዲህ ሪፖርት የተደረጉትን ጥቃቶች መርምሮ ማን ያደረሰው መቼን የደረሰው የሚለውን መርምሮ ለሕግ ከጠያቂነት ማቅረብ ያለበት የመንግስት አካል አለ። ጠቅላይ አቃቤ ሕግም የክልሉ ጊዜያዊ አይመሰረንም። ይህን ሪፖርት ደርሶናል። ጉዳት የደረሰባቸው ሰዎች አሉ። ስለዚህ የሚመለከተው የመንግስት አካል ማን የፈጸመው የሚለውን ለይቶ ተጠያቂነት ማረጋገጥ ያለበት ነው። ኮሚሽኑ የአይደር ሆስፒታል የህፃናት ህክምና ክፍል በአካል ማየቱን ጠቅሶ ተኝተው በመታከም ላይ ከነበሩት ሀያ ከፍተኛ የአይምሮ ጭንቀትና ድንጋጤ ታካሚ ከህፃናት መካከል አስራ ስድስቱ በጦርነቱ ምክንያት ጉዳት የደረሰባቸው መሆኑን ገልጧል። ሪፖርቱ ከእነዚህ ህፃናት መካከል እጃቸውን፣ እግራቸውን፣ አይናቸውና ሌሎች የአካላቸውን ክፍል ያጡ የሚገኙ ሲሆን በተለይ በህፃናቱ ላይ ለደረሱ ጉዳቶች አንዱ ምክንያት በመሬት ውስጥ የተቀበሩና በሜዳ ላይ የተጣሉ ፈንጂዎች መሆናቸውን አብራርቱ። ከሌሎች የትግራይ ክልል አካባቢዎች ወደ መቀለ ከተማ የተፈናቀሉ ሰዎች የምግብ የንጹህ መጥ ውሃና የጤና አገልግሎት አቅርቦት እጥረት እንዳለባቸውም ሪፖርቱ አመላክቷል። በትግራይ ክልል ችግሩ ከተፈጠረ ጊዜ ጀምሮ ኮሚሽን የተለያዩ ክትትሎችን እያደረገ ይገኛል። የፈርነስ አያያዝ ሁኔታው ምን ይመስላል? አሁን አንታ ድጋፍ አገልግሎት ምን ይመስላል? የሚለው እና ሌሎች የሚነሱትን ጉዳዮች ለመከታተል ጥረት አድርጓል። በአሁኑም ዛሬ የወጣው ሪፖርት እስከ ዋነኝነት እስከ ጥር አስራ አምስት ድረስ በመቀሌ ከተማ በአካል ተሰንተን በደቡብ ትግራይ ደግሞ አላማጣም ሆን እነዚህን ከተሞች በማየት የወጣ ሪፖርት ነውና ከዛም በኋላ የተወሰኑ አቤቶች ይኖራሉ። እሱንም ለማካተት ተሞክሯል። የሰብዓዊ እርዳታ በማድረስ ረገድ በአንዳንድ አካባቢዎች አበረታች እርምጃዎች መኖራቸውን ተመልክተናል። ግን ሙሉ ለሙሉ የአስቸኳይ የሰብዓዊ እርዳታ ፍላጎቱ አሁንም ተሟልቷል የሚባልበት ደረጃ ላይ አይደለም ያለው። ለምሳሌ ከሌሎች የትግራይ ክልል አካባቢዎች ወደ መቀሌ ከተማ የተፈናቀሉ ሰዎች እንዳስረዱት ለኮሚሽኑ የምግብ የንጹህ መጠጥ ውሃ፣ የጤና አገልግሎት አቅርቦት እጥረቶች አሁንም በአንዳንድ አካባቢዎች አሉ። ተጎጆዎች እና የተጎጆ ቤተሰቦች የሕክምና እርዳታ ለማግኘት ረጅም ጊዜ እንደሚጓዙም አስረድተዋል። ስለዚህ ከዚህ ጋር ተያይዞ የተመለከትነው ነገር ምንድን ነው? አዎ አበረታች ጥረቶች አሉ። የተወሰኑ ጥረቶች የተከናወኑ ነው፣ ግን ተሟልቷል የሚባልበት ደረጃ ላይ አይደለም። ለዚህም ነው በምክረ ሐሳባችን ዛሬ በወጣነው ሪፖርት ላይ በምክረ ሐሳብ ደረጃ እንዳያችሁት ካለው ፍላጎት አንጻር አሁንም ሰፊ ትራን ስለሚጠይቅ ይሄ ሰብአዊ ድጋፍ ለማድረግ ጉዳይ መንግስት፣ ዓለም አቀፍ እርዳታ ሰጭ ተቋማት ሰብአዊ ድጋፍ ፍላጎት ባላቸው አካባቢዎች ሁሉ ተንቀሳቅሰው እርዳታ ማቅረብ እንዳለባቸው ነው ምክር ሀሳብ ያቀረብ ነው። በተለይ የፍትህና የጤና ተቋማት ወደ መደበኛ ስራቸው እንዳይመለሱ እንቅፋት መሆኑም ተገልጧል። የአስተዳደር ወሰን ሁኔታ ግልጽ ሆኖ አለመታወቁና አለመወሰኑ በአካባቢው ነዋሪዎች ላይ ለሌላ ግጭትና ጉዳት የመዳረግ ከፍተኛ ስጋት እንደፈጠረም ኮሚሽኑ ጠቅሷል። በዚህ ሪፖርት እንዳመላከት ነው ወደ አንዳንድ አካባቢዎች ተንቀሳቅሶ ለመስራት አሁንም ምቹ ሁኔታ የለም። አንዳንዱ ከጸጥታ ጉዳይ ጋር ይገናኛል፣ አንዳንዱ ደግሞ ከአድሚኒስትሬቲቭ ነገሮች ጋር የተያያዘ ነው። ስለዚህ በተቻለ መጠን ሁሉም የክልሉ አካባቢዎች ተዘዋውረን መስራት አለብን። እኛ ብቻ ሳንሆን በምክረ ሀሳባችን እንዳስቀመጥ ነው እርዳታ ሰጪ ድርጅቶች፣ ጋዜጠኞች ያለ ገደብ እንዲንቀሳቀሱ እንዲዘግቡ የሰብአዊ መብት ሁኔታውን እንዲያዩ ምቹ ሁኔታ መፈጠር አለበት። በዚህ ጉዳይ ላይ እንግዲህ እኛ ይህንን ለምክር ሀሳብ አቅርበናል። እኛም ባለሙያዎቻችን ቅርንጫፍ ተሰጥቤታለን መቀሌ አለ ባለሙያዎቻችን፣ በየነሱ ይህንን ጉዳይ እየተከታተሉ መሄድ የሚቻልበት ቦታ እየሄዱ የሰብአዊ መብት ክትትልና ቁጥጥር ተግባራታቸውን ያከናውናሉ። ስለዚህ መንግስትም በተደጋጋሚ እንደሚያሳውቀው በአንዳንድ አካባቢዎች፣ የጸጥታ ችግር ባለባቸው አካባቢዎች በተለይ ተጓጉዞ ለመስራት አስቸጋሪ ሁኔታዎች አሉ። እሱን እኛም እንረዳለን። ስለዚህ እንደዚህ አይነት አካባቢዎች እንዳይኖሩ፣ እንዲቀንሱ የጸጥታ የሌሎች የፍትህ ተቋማት የምንላቸው ተቋማት በአፋጣኝ መልሰው ተደራጅተው ስራቸውን እንዲያከናውኑ አንዱ ምክረ ሀሳባችን ነው። ይሄ ለይ ነው ብለን እናስባለን። ስለዚህ በፍጥነት መልሰው ተደራጅተው ስራቸውን ለማከናወን የሚያስፈልግ ግባቶቻቸው ተሟልተው ወደ ስራ እንዲገቡ ምክረ ሀሳብ አቅርበናል ማለት ነው። አቶ ምስጋናው ሪፖርቱን ሙሉ አንብቤ ያለ ወደ አስራ ሁለቱን አስራ ሦስት ገጽ ነው እና እንደነገሩን እንደገለጡልን እያላችሁ ነው የሚተነትኑት እና የእናንተ ሪፖርት በሳይንሳዊ የምርመራ ሂደት ወይም የጥናት ሂደት ተከተለ የመጀመሪያ ደረጃ እንዲሁ ዳሰሳ ነገር ነው። ይሄ እንግዲህ የክትትል ሪፖርት ነው፣ የክትትል አጭር የክትትል ሪፖርት ነው። ስለዚህ የተነሱልንን ጉዳዮች ከስር ከስር ለሕዝብም ለመንግስት አካላትም ለማሳወቅ የምናደርገው የሪፖርት አይነት ነው። የምንከተለው ዘዴ ይሄንን ለማድረግ በእንደጠቀስነው ሪፖርቱ ላይ የተለያዩ የመንግስት ኃላፊዎችን ማናገር፣ በጊዜያዊ መጠለያ የሚገኙ ሰዎችን ማናገር፣ ቪክተሞች ማለት ነው ተጎጂዎች፣ የተጎጂዎች ቤተሰቦች እነዚህ እነዚህም በማናገር የሚጠናከር ሪፖርት ነው። አንዳንዱም ደግሞ ለማጣራት መረጃ ለማግኘት ሞክረን ያረጋገጥናቸውን መረጃዎች ነው ሪፖርት ለማድረግ ብን ሞክረው። ከዚህ ቀጥሎ ደግሞ ጠንከር ያለ የምርመራ ስራ የሚፈልጉ ነገሮች አሉ። በክልሉ ቀድሞውን እርዳታ ያስፈልጋቸው ከነበሩ ከአንድ ሚሊዮን ዜጎች በተጨማሪ አሁን አስቸኳይ እርዳታ ከሚያስፈልጋቸው አንድ ነጥብ ሶስት ሚሊዮን ጋር በአጠቃላይ በክልሉ ለሁለት ነጥብ ሶስት ሚሊዮን ዜጎች አስቸኳይ ሰብአዊ እርዳታ የሚያስፈልግ ሲሆን ለእነዚህ ዜጎች ለመድረስ ከፍተኛ ጥረትና ከእርዳታ ሰጪ ድርጅቶች ጋር የተቀናጀ ስራ መስራት ይጠይቃል፣ ሲል አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ታንን፣ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በቃሊቲ ማረሚያ ቤት አስራ ስድስተኛ ቀን የረሃባ አድማ ላይ የሚገኙት እነ ጀዋር መሐመድ የኩላሊት መታወክን ጨምሮ ለተለያዩ የጤና እክል እየተጋለጡ መሆናቸውን ጤናቸውን መከታተል የጀመረው የበጎ ፈቃደኛ ሐኪሞች ቡድን አስታውቋል። ሙክታር ጀማል ዝርዝራለሁ። በተለያዩ የሕክምና ዘርፎች የተሰባሰቡ በጎ ፈቃደኛ የጤና ባለሙያዎች እስረኞቹ ያሉበትን የጤና ሁኔታ በመከታተል ላይ ያሉ መሆናቸውን የቡድኑ አስተባባሪ ዶክተር ኢሊሊ ጀማል ለአሜሪካ ድምፅ ገልጸዋል። በየቀኑ እነሱን በማየትም ከነሱ በምንወስደው የቃለ መጠይቆች አሉ ትሪ እንወስዳለን። ከዛ ውጪ እኛም ፊዚካል ኤግዛሚኔሽን የሚባል ማየት አለ። እሱን አይተን ላብራቶሪዎቹንም እየሰራን ነው። እነህ ነገሮችን ያሳዩ ከቀን ወደ ቀን የጤና ሁኔታቸው እያሽቆለቆለ እየሄደ እንደሆነ ነው። በላብራቶሪ በየቀኑ ስኳራቸውን እናያለን። ስንት ላይ የሚደረጉ ምርመራዎች አሉ። እሱንም እያደረግን ነው። ደም እየወሰድን በቅርበት እየተከታተል ነው። ደም ላይ የምናያቸው ነገሮች ለረዥም ጊዜ ስታር ያደረገ ሳይን ኦፍ ኮምፕሊት ስታርቬሽን እያየን ነው። ኤሌክትሮላይት የሚባል ጠቃሚ የሆኑ ነገሮች አሉ። ብዙዎቹ የሚያስፈልገው መጠን እንዳያለ የቀነሰ እንደሆነ አይተናል። እሱ ነገር እያሳሰበን ግን፣ እነሱን እየነገርናቸው ነው። እነሱ ግን ለጊዜ ፈቃደኞች ስላልሆኑ ለማሰብ እኛም ሰሚን ሲሆን የመከር ነው እየተከታተል ነው ማለት አሁን፣ እስካሁን ያያችሁት የመረመራችሁት ደረጃ ምን አይነት የጤና እክል አድርሶባቸዋል? ቀጣይ ላይ ደግሞ የሚያመጣው ተጽዕኖ ምንድን ነው? አንድ እንደ ምሳሌ ለማንሳት አክቲቲቭ ኢንጁሪ የሚባላለ ኩላሊቱ ለምዱ ሲጎዳ እሱ በጃዋርም አጋጥሞቸው ነበር። የ በበቀለም አሁንም አክቲቲቭ ኢንጁሪ ላይ ነው ያለ ኩላሊት ያህል ተጎዳ የሚለውን ነገር የሚያሳይ ምርመራ አለ። ኤሌክትሮላይት ሰውነት ውስጥ በሚፈለገው መጠን አለመኖር በትክክል ልብ አለመምታችንም ያመጣሉ። ድንገት የልብ ምት መቆም ያመጡ ይችላሉ። በመጨረሻ የሰው ህይወትንም እስከ ማጣት የሚያደርሱ ነገሮች ናቸው። የረሀብ አድማቸውን ጥያቄያችን እስኪመለስ አናቆምም ማለታቸውን ከገለጹት የእስረኞች ጠበቆች አንዱ የሆኑት አቶ ኢብሳ ገመዳ የእምነት አባቶችና ታዋቂ ግለሰቦች ሊያግባቧቸው ቢሞክሩም እንዳልተሳካላቸው ተናግረዋል። እነ ጀዋር መሐመድ የሚቀሩበት ፋይል ወደ ሀያ ሰዎች የሚሆኑት ቃሊቲ ማረሚያ ቤት ውስጥ ረሀብ አድማ ላይ ዛሬ አስራ ስድስተኛ ቀናቸው ነው። እስከ መሞት ድረስ መስዋዕትነት ለመክፈል ዝግጁ ነና የምናቆመው ነገር የለም። እኛ ላይ ብቻ ጫና ማድረጉን ተገቢ አይደለም፣ መንግሥት ላይም ጫና ማድረግ አለባችሁም የሚል መስ በመስጠት ነው ሽማግሌዎቹንም ተዋጊ ግለሰቦችንም የሸኘዋቸው። ይህንንም የሚሉት አንድ ቃል ሁለት ቃል በመሰንዘር እንጂ መናገር ራሱ የሚችሉ አይደሉም፣ በጣም ደክመዋል። አንዳንዴም በምልክት ጭምር ነው፣ በእጃቸው አንዳንድ ነገር በማሳየት ነው የሚነጋገሩት እንጂ የመናገር ችሎታቸው ራሱ በጣም ወርዶ ደክመዋል። የእስረኞቹን የጤና ሁኔታ ለመጠየቅ ለፌዴራል ማረሚያ ቤቶች ኮሚሽነር ጀማል አባሶ እስከ ማምሻው ድረስ በተደጋጋሚ ልናገኛቸው ሙከራ ብናደርግም አልተሳካልንም። እስረኞቹ ያቀረቡትን ጥያቄ በተመለከተ ከፌዴራል ጠቅላይ አቃቢ ሕግ፣ ከፌዴራል ፖሊስና በጠቅላይ ሚኒስቴር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ኃላፊ ዶክተር ቢቂላ ሁሪሳን ጠይቀን በተደጋጋሚ ብንሞክርም ማግኘት አልቻልንም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ጋርን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ስድስተኛው ሀገራዊ ምርጫ ሰላማዊ ነፃና ፍትሐዊ እንዲሆን ባለድርሻ አካላት ሁሉ የበኩላቸውን እንዲወጡ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። ከምርጫው በፊት ወደ ብሔራዊ መግባባት የሚያደርሱ ዝግጅቶች እንደሚከናወኑ ጠቁሟል። መለስካቸው አመሃ ስርስራለው የምክር ቤቱ አመራር አባላት ዛሬ ረፋዱ ላይ በጠሩት ጋዜጣዊ ጉባኤ ነጻና ፍትሐዊ ምርጫ ለሰላምና ሀገራዊ መግባባት የሚል ርዕስ ያለው ጽሑፍ አስነብበዋል። መግለጫው እንደሚለው የጋራ ምክር ቤቱ በግንቦት ወር 2013 ዓ ም የሚካሄደው ጠቅላላ ምርጫ ነጻ፣ ሰላማዊና ፍትሐዊ ይሆን ዘንድ የሚቻለውን ሁሉ ለማድረግ ዝግጅት በማድረግ ላይ እንደሆነ ይናገራል። ለምርጫው ስኬታማነት የፖለቲካ ፓርቲዎች፣ መንግስት፣ ለኢትዮጵያ ብሔራዊ ምርጫ ቦርድና ሌሎች ባለድርሻ አካላት የሚጠበቅባቸውን እንዲያደርጉም ጥሪውን አስተላልፏል። የምክር ቤቱ መግለጫ ከጥሪው ጋር አክሎ ለዚህ ምርጫ እንቅፋት ሊፈጥሩ ይችላሉ የሚባሉ የአንዳንድ አባላት ናቸው ያላቸውን ስጋቶችም አንጸባርቋል። የምክር ቤቱ ሰብሳቢ ዶክተር ራሀይል ባፌ መግለጫውን በንባብ አሰምተዋል። ለስድስተኛው ሀገር አቀፍ ምርጫ ሰፊ ዝግጅት በሚደረግበት በአሁኑ ወቅት የጋራ ምክር ቤታችን አባል የሆኑ አንዳንድ የፖለቲካ ድርጅቶች ከምርጫው ጋር ተያይዞ ያላቸውን ስጋት እና ምርጫው ሰላማዊ፣ ነጻና ፍትሃዊ ይሆን ዘንድ የመፍትሄ ሀሳብ ያሉትን በማቅረብ ላይ ይገኛሉ እንደ ስጋት ከሚነሱ ጉዳዮች መካከል የፖለቲካ ፓርቲዎች ከፍተኛ አመራሮች ከእስር ላይ መሆን ሁሉን አቀፍ ብሔራዊ መግባባት ላይ ሳይደረስ በፊት ምርጫ ማካሄድና ሌሎችም ይገኙበታል። ሀገራችን ካለችበት ዘርፈ ብዙ ተግዳሮት እስክታገግም በቂ የሽግግር ጊዜ ያስፈልጋል የሚሉ ሀሳቦችም አልፎ አልፎ ይሰነበራሉ። ባለፉት ጥቂት ወራት የጋራ ምክር ቤቱ አባል የነበሩ በርካታ የፖለቲካ ፓርቲዎች ፍቃድ መሰረዝ የፖለቲካ ምህዳሩ መልሶ እንዳይጠፍ የሚል ስጋት ፈጥሯል። ጋዜጠኞችም ከተነሱት ስጋቶች በተለይ የአንዳንድ ፖለቲካ ፓርቲዎች ከፍተኛ አመራር አባላት በስር ላይ መሆን እንዴት እንደ ስጋት እንደሚቆጠር ተጨማሪ ማብራሪያ ጠይቀዋል። ዶክተር አብዱልቃድር አደም የምክር ቤቱ ምክትል ሰብሳቢ ምላሽ ሰጥተዋል። ፖለቲካ ፓርቲዎች አመራሮች ጋር በተያያዘ አንዳንዴ ፍርድ ቤት የወሰነው ውሳኔ በፖሊስ የማይተገበርባቸው ሁኔታዎች አሉ። ያ ትክክል አይደለም ብለን እናስባለን። ይህንን ስጋታችንን ለመግለጽ ነው። ከዛ ባለፈ ግን በህግ የተያዘ ጉዳይ የህግ ፕሮሲጀር አለው ያንን ጠብቆ ነው የሚሄደው። እኛ የፖለቲካ ፓርቲዎች የአባላቶቻችን ወክለን የመቆም ኃላፊነት አለብን። ስለዚህ መንግስት እዛ ላይ ትኩረት እንዲያደርግ ሀሳባችንን ሼር የማድረግና ትኩረት እንዲሰጠው የማድረግ ነው። ምክንያቱም የነዚህ የፓርቲዎች አመራር ከምርጫው ሰላማዊነትና ውጤት ሂደት ጋር ቀጥታ ቁርኝት ስላለው ልነሱ ለዚህ ሂደት ትኩረት እንዲሰጠው መጠየቅ ነው። ከምርጫ በፊት ብሔራዊ መግባባት ያስፈልጋል። ብሔራዊ መግባባት በሌለበት ምርጫ አስቸጋሪ ሁኔታዎችን ሊፈጥር ይችላል ለሚለው ስጋት ግን ምክር ቤቱ መልስ ያለው ይመስላል። ዶክተር ራሄል ባፌ ለምርጫው ውጤታማነት አስፈላጊ ከሚባሉ ቅድመ ዝግጅቶች አንዱ የሆነው ብሔራዊ መግባባት ከምርጫው በፊት እንዲጀመር የጋራ ምክር ቤቱ ከተለያዩ አጋር ድርጅቶች ጋር በመሆን ዝግጅት በማድረግ ላይ የሚገኝ ሲሆን በየካቲት ወር መጨረሻ ላይ ይጀምራል ተብሎ ይጠበቃል። በመሆኑም ለዚህ ታላቅ ሀገራዊ የፖለቲካ ስራ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ሌሎች ባለድርሻ አካላት አስፈላጊውን ድጋፍ ታደርጉ ዘንድ ጥሪ እናቀርባለን። በቅርቡ በተለያዩ የኦሮሚያ ክፍሎች በተካሄዱ ሰላማዊ ሰልፎች ስማቸው በተነሳ ህጋዊ የፖለቲካ ፓርቲዎችና በብልጽግና ፓርቲ መካከል የተፈጠረው ውዝግብ ለምርጫው ስጋት ከሚሆኑ ድርጊቶች አንዱ እንደሆነም በማስታወስ ምክር ቤቱ ምን እርምጃ እንደወሰደም ከጋዜጠኞች ጥያቄ ቀርቦ ነበረም ዶክተር ራሄል መልስ ሰጥተዋል። ይህንም በተመለከተ ምርጫ ቦርድ መግለጫ ከሰጠው በኋላ እኛ ሁለቱንም ፓርቲዎች አነጋግረናል። ብልጽግና ከዚህ ከመተዳደሪያ ከቃል ክዳን ሰነዳችን ውጭ እንደሆነ የቃል ክዳን ሰነዱ እንዳልተከበረ አምኗል። ጥፋቱን ተቀብሏል። ምንድን ነው ከዛን ሰዓት በኋላ እንደገና በዛ መንገድ ላለመቀጠል የወሰነው ውሳኔ እና ደግሞ የተሰጠንንም ማስጠንቀቂያ፣ ጥፋታችንን አምነን መቀበላችን ለጥፋታችን እንደተጸጸትን ምልክት ነው። ቢሆንም ግን ከፓርቲዎቹም ጋር መነጋገር እንችላለን እና ከእነሱ ጋር እስከምንነጋገር ድረስ እንሄዳለን የሚል ምላሽ ነው የሰጠን። ስለዚህ ተነጋግረው የሚሰጡትን ውጤት እና ከዛ በኋላ ደግሞ የእኛ መግባት አስፈላጊ ከሆነ የምንቀጥልበት ይሆናል። በመጨረሻ ምክር ቤቱ በኢትዮጵያ ፍትህ አስተማማኝ ሰላም ብልጽግናና እኩልነት ይረጋገጥ ዘንድ ምርጫ ቁልፍ የፖለቲካ መሳሪያ መሆኑን አረጋግጦ በህዝቦች ፍላጎትና ምርጫ ብቻ የሚመሠረት መንግሥት እውን እንዲሆን ሕዝቡ የመምረጥ መብቱን በአግባቡ እንዲጠቀሙበት ጥሪ አቅርበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሐሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አምሀሪክ ብላችሁ ደግሞ በትዊተር ተከተሉን ስርጭቶቻችንን ዘገባችን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 943 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤ ናብ በነጻጭ ናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸ መመሪያ መሰረት አኑሩ በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውዝ ዶት ኮም ነው የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ሰለሞን አባተ እያስተናገድ ኳችሁ ያለሁት ጽዮን ግርማ ነኝ አሁን ወደ ሁለተኛው አጋማሽ የሚወስደንን የመጀመሪያ ዘገባ እናስደምጣችሁ በደቡብ ክልል ባለፉት ስድስት ወራት በግጭትና በተፈጥሮ አደጋ ከ310ሺህ በላይ ዜጎች ጉዳት እንደደረሰባቸው የክልሉ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። መንግስት ለሰብአዊ ድጋፍ ለማገገሚያና መልሶ ማቋቋሚያ ከ836 ሚሊዮን ብር በላይ ወጪ ማድረጉን ኮሚሽነር ጋንታ ጋአሞ በሰጡት መግለጫ ገልጸዋል። የሀዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ የክልሉ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ ባለፉት ስድስት ወራት ጉዳት ከደረሰባቸው ከ310 ሺህ በላይ ዜጎች ውስጥ አብዛኛዎቹ የተጎዱት በክልሉ በተፈጠሩ ግጭቶች መሆናቸውን ተናግሯል። ከዚህ በተጨማሪ በክልሉ በ11 ዞኖች በ45 ወረዳዎች እንዲሁም በሶስት ከተማ አስተዳደሮችና በአራት ልዩ ወረዳዎች በደረሰ የመሬት ናዳ፣ በጎርፍ፣ በወንዞች መጠለቅለቅ፣ በድርቅ፣ በመሬት መንሸራተትና በእሳት አደጋ መፈናቀላቸውን ዘርዝረዋል። ኮሚሽነሩ ከዘጠኝ ሺህ በላይ ቤቶች በተፈጥሮ አደጋና በግጭት ጉዳት እንደደረሰባቸው ተናግሯል። የክልሉ መንግስት በተለያዩ አካባቢዎች ለተፈናቀሉ ዜጎች ሰብአዊ ድጋፍ የሚውል ለማገገሚያና መልሶ ማቋቋሚያ በርከት ያለ ገንዘብ አውጥቶ ድጋፍ ሲያደርግ መቆየቱንም ገልጧል። ቅድመ ማስጠንቂያ ስራዎችን ሰርተን መከላከል ስራዎችን ሰርተን ከዛ አልፎ በተከሰተ ሰዓት ትልቁ የነፍስ ማዳን ከምንም ነገር በላይ እድል ግዜ የሚሰጠው ወይም ደግሞ ስፍራ የሚሰጠው እንዲሆን ነው በውሳኔው የተካተተው በዚህም ሂደት ወገኖች በችግር በተቃለጡ ሰዓት በፍጥነት ምግብ የማቅረብ ውሃ ማቅረብ፣ አልባሳትን ማቅረብ እና ሕይወት እንዳይጎዳ የማድረግ ስራ ከምንም ነገር በላይ ቅድሚያ የሚሰጠውና ይሄም ይህም ደግሞ ከህብረተሰቡ ጀምሮ ሁሉም አካል በአደጋ ስጋት ስራ አመራር ፖሊሲያችን የአደጋ ምላሽ ሁሉም አካል ይሰጣል። ስለዚህ ከህብረተሰቡ ጀምሮ የወረዳ፣ የዞን፣ የክልል፣ የፌዴራል ርብርብ በማድረግ በተለይ በስድስት ወራቱ ምላሽ የመስጠት ስራዎቹ በጣም በጠንካራ ርብርብ ሄደዋል። እንግዲህ ከዚህ ባለፈ በተፈጥሮም ሰው ሰራሽ አደጋዎችም ተፈናቅለው ወደ የቤታቸው የተመለሱ መኖሪያ ቤታቸውን እና የመሳሰሉ የኑሮ መሰረታቸውን የተጎዳባቸው ወገኖችን መልሶ ማቋቋም ስራዎች ሌላኛው ቀጥሎ የሚታየ ነጥብ ሆኖ ነው የተወሰደው። በዚህም ሂደት እንግዲህ ክልላችን ባለፉት ሁለት ሶስት ዓመታት ከ836 ሚሊዮን ብር በላይ ነው ለመልሶ ማቋቋም ስራዎች ያዋሉ በህጻናትና እናቶች አልሚ ምግብ መከፋፈሉና የምርት ወቅት በመዛባቱ ለምግብ እጥረት ለተጋለጡ ወገኖች 27 ሚሊዮን ብር ማሰራጨቱን ማስታውቋል። በመንግስትና በለጋሽ ድርጅቶች ደግሞ ከ206 ሺህ ኩንታል በላይ ምግብ እህል፣ የምግብ ዘይት ደግሞ ከ5 ሺህ ኩንታል በላይ እና አልሚ ምግቦች ደርሰው መሰራጨታቸውን በ37 ወረዳዎች በተለይ የስነ ምግብ ችግሮችን ለመቅረፍ በእናቶችና በህፃናት ላይ የሚታየውን የምግብ ክፍተት ለመሸፈን እንዲቻል በጤና ቢሮ አማካይነት ልየታ እየተደረገ 13776 ህጻናትና 14221 ነብሰጡር እናቶች በድምሩ 27957 ተጠቃሚዎች በስድስት ወሩ ውስጥ ከ1494 ኩንታል በላይ አልሚ ምግቦች ቀርበው በ415 ማሰራጫ ጣቢያዎች እንዲሰራጭላቸው መደረጉን አጠቃላይ የምግብ ክፍተትን በክልላችን ለመሸፈን የተሰራውን ስራ በጥንካሬ ገምግሞታል የክልሉ መንግስት ሰብአዊ እርዳታ ከማድረግ ጎን ለጎን የተፈናቀሉ ዜጎችን መልሶ ለማቋቋም እና የእንስሳት መኖ ለማቅረብ የተቀናጀ ነው ያሉትን ጥረት ሲያደርግ መቆየቱንም አቶ ጋንታ ተናግሯል። የተፈጥሮ አደጋዎች ያስከተሉትን የመኖ ችግር ለመቅረፍ እንስሳትን አዛውሮ በሌሎች መኖ ባለባቸው አካባቢዎች ህብረተሰቡን አወያይቶ ህብረተሰቡ ጋር ተስማምቶ እንስሳትን ሽፍት ማድረግ ከ178 ሺህ በላይ በል መኖዎችን በማቅረብ እንስሳትን በመመገብ ከዛም ባለፈ ዘላቂ የመኖ ችግር እንዳይገጥም በዘላቂነት በ316 ሄክታሮች በመስኖ የመኖ የማልማት ስራ መጀመሩን በጥንካሪዎች ገምግሞታል። እንግዲህ አጠቃላይ በክልላችን በስድስት ወራት የተከሰቱ ክስተቶችን ለመቆጣጠር በሰው ህይወት ላይ የከፋ ጉዳት እንዳይደርስ ለማድረግ አጠቃላይ የኑሮ መሰረቱ ላይ መናጋት እንዳይፈጠር የክልሉ መንግስት፣ የፌዴራል መንግስት፣ የተባበሩት መንግስታት ድርጅት ተቋማት፣ አጋሮች ሁሉ ከፍተኛ ርብርብ በማድረግ አጠቃላይ የነበረውን ነገር በመቀልበስ በክልላችን አሁን የተፈጥሮም ሆነ ሰው ሰራሽ አደጋዎች ያስከተሉት መፈናቀል ሙሉ በሙሉ በሚባል ደረጃ በነበረበት በቀየው ኑሮውን መጀመር መግፋት እንዲችል ለማድረግ የተሰራውን ስራ በጣም በተጠናከረ መልኩ ቀጣይ አቅጣጫዎችን አስቀምጧል። በክልሉ ምክትል ርዕሰ መስተዳድር በአቶ ርስቱ ይርዳው የሚመራው የክልሉ የአደጋ ስጋት ስራ አመራር ምክር ቤት የስድስት ወራትን አፈጻጸም ገምግሞ አቅጣጫ አስቀምጧልን ብሏል። ትኩረት እንዲሰጥባቸው በምክር ቤቱ አቅጣጫ ከተቀመጠባቸው ጉዳዮች ውስጥ አንደኛው ግጭቶችና የተፈጥሮ አደጋዎች ደርሶ ጉዳት ከማድረሳቸው በፊት ቀድሞ የመከላከል ስራ እንዲተገበር አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም። ዮናታንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ትግራይ በቤንሻንጉል ጉሙዝ ክልል በመተከል ዞን እና በኮንሶ ዞን የተከሰተውን ቀውስ ለማቆም ኢትዮጵያውያን ሁሉ እንዲተባበሩ የኢትዮጵያ ዜጎች ለማህበራዊ ፍትህ ጥሪ ያቀርባል። የኢትዮጵያ መንግስት የኤርትራ ወታደሮች ስለመኖራቸው ወይም አለመኖራቸው ግልጽ መረጃ እንዲሰጥም ጠይቋል። መለስካቸው አምሀ ዝርዝር አለሁ። ፓርቲው ይፋ ባደረገው መግለጫው እንዳለው በትግራይ ክልል፣ በቤንሻንጉል ጉሙዝ ክልል በመተክል ዞንና እንዲሁም በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በኮንሶ ዞን በተፈጠሩ ግጭቶች ምክንያት የአያሌ ሰዎች ህይወት መጥፋት፣ ከፍ ያለ ግምት ያለው ንብረት ውድመት እንደተከተለ ተናግረዋል። ከዚህ በኋላ የተፈጠረው መፈናቀልና የምግብና የመጠለያ ችግር፣ የድህንነትና የመረጋጋት እጦት ከፍ ያለ የሰብአዊ ቀውስ እንዳስከተለ ኢዜማ በተጠቀሱት ስፍራዎች ያሰማራቸው ቡድኖች ያጠናቀሩት ዘገባ ያስረዳል። በፓርቲው አመራር አባላት የተመሩ ቡድኖች በማይካድራ፣ በመቀሌ፣ በመተከልና በኮንሶ ተሰማርተው ጉብኝት ካደረጉ በኋላ ያወጡት መግለጫ ኢትዮጵያውያን ሁሉ ይህን ቀውስ ለማስቆም መረባረብ አለባቸው ሲል ጥሪ ያቀርባል። ከቡድኑ አባላት መካከል ወይዘሪት ገነት አራጌ መግለጫውን በንባብ አሰምተዋል በትግራይ ክልል በቤሻንጉል ጉምዝ ክልል በመተከል ዞን ና በደቡብ ክልል ኮንሶ ዞን ያለው ሰብአዊ ቀውስና የደረሰው ጉዳት እጅግ ከፍተኛ በመሆኑ ሁሉም ኢትዮጵያውያን ሊገነዘቡት ይገባል በእነዚህም አካባቢዎች የምግብ እህል የህክምና መገልገያ እቃዎች ና መድኃኒት አልባሳት እንዲሁም የንጽህና መጠበቂያ ከፍተኛ እጥረት እንዳለ በመረዳት መንግስትም ሆነ የተቀረ ማህበረሰብ በእነዚህ አካባቢዎች ጉዳት እንደደረሰባቸውና ከቤት ንብረታቸው ተፈናቅለው በተለያዩ መጠለያዎች ለሚገኙ ዜጎች ጉዳት ትልቅ ትኩረት እንዲሰጠው እየጠየቅን ጉዳት ለደረሰባቸው ተፈናቅለው በመጠለያ ለሚገኙና የዕለት ጉርሳቸውን ለማግኘት እየተቸገሩ ለሚገኙ ወገኖቻችን በአፋጣኝ የተቻለንን ሁሉ ድጋፍ በማድረግ ለዜጎች እንደስላቸውና አጋርነታችንንም ልናሳያቸው ይገባል ስንል በአደራ ጥሪያችንን እናስተላልፋለን። ወደ መቀለ ከተጓዘው ቡድን ጋር የነበሩት የፓርቲው ሊቀመንበር አቶ የሸዋስ አሰፋም የትግራይ ሕዝብ የሚፈልገው ነው ያሉትን የጋዜጠኞችን ጥያቄ ተንትርሰው ገልጸዋል። የእርዳታ አሰጣጡን በተመለከተ አሁን ያየነው ህዝቡ የመጀመሪያው የሚፈልገው አይዟችሁ መባልን፣ ከጎናችሁ ነን መባልን ይፈልጋል። መግለጫው ላይ እንደሰማችሁት በየ20 ዓመቱ በየ15 ዓመቱ ጦርነት እዚህ አካባቢ ልጆቻችንን በላብን ብለው የሚያለቅሱ እናቶች በጣም ብዙ ናቸው። ስለዚህ እንደ ህዝብ እንደ ዜጋ አይዟችሁ ማለት አለብን። የፓርቲዎች የጋራ ምክር ቤት ወይም ሌሎች ፓርቲዎችም ግብረሰናይ ድርጅቶችም የሃይማኖት አባቶችም ወደ መቀሌ እና ወደ ትግራይ የተለያዩ አካባቢዎች መሄድ ካለባቸው ዛሬ ነው መሄድ ያለባቸው ብለን ስፍራው ላይም ተናግረናል። የመግለጫውን ንባብ ተከትሎ ጋዜጠኞች የተለያዩ ጥያቄዎችን አንስተዋል። ከቀረቡት ጥያቄዎች አንዱ በትግራይ ክልል ከጥቂት ወራት በፊት በተካሄደው ወታደራዊ ግጭት ውስጥ የኤርትራ ወታደሮች ጣልቃ ገብተዋል የሚባለው እንዲብራራ የሚሻ ነበረ የፓርቲው ሊቀመንበር ይመልሳሉ። በትክክል ያየናቸውን ነገሮች ነው መናገር ያለብን የሚለውን እንድትይዙ እንፈልጋለን። እኛ መቀሌ ከተማ ነው የሄድነው። ከከተማ ውጭ ወደ ሰሜንም ወደ ምዕራብም ያሉት አካባቢዎች በአካል አልሄድንም። ስለዚህ ከዛ የመጡ ሰዎችን ግን አነጋግረናል። ስንጠይቃቸው ሲነግሩን ወታደሮቹ መግባታቸውን የሚያመለክቱ በጣም ብዙ ነጥቦችን ማንሳት ይቻላል፣ በአይናችን ባናይም ማለት ነው። ይህን መረጃ ደግሞ ከዚህ በፊት ሰምተንም ስለነበር ማድረግ የምንችለውና ያደረግነውም የኢትዮጵያ መንግስት ግልጽ ማብራሪያ እንዲሰጥ፣ የኤርትራ ወታደር ገብቷል አልገባም፣ መቼ ነው የገባው፣ በምን ያክል ነው የገባው፣ ከገባ መቼ ነው የሚወጣው፣ እያደረሰ ያለው ቀውስ፣ አሁን ዘረፋዎች አሉ። እኛ ሰዎችን ቁጭ አርገን ለማነጋገር ሞክረናል። በትክክል ይሄ አካል ነው የሚሉት የለም። አንድ አይነት ዩኒፎርም የለበሱ ሰዎች ነው ያሉት፣ ወይም ደግሞ ዩኒፎርም ያለበሰ ሰው እየዘረፈ ያለ። ስለዚህ አይተናል እውነት ነው ብለን መናገር አንችልም። ሰዎቹ የነገሩን ግን ለምሳሌ ከማይካድር አካባቢ የመጡ ሰዎች አሉ። ከሽሬ፣ ከአዲግራት፣ ከአክሱም፣ ከተለያዩ ቦታ የመጡ ሰዎችን ስምንት ትምህርት ቤት ውስጥ የተጠለሉ ሰዎችን ማናገር ሞክረናል። ሰዎቹ የሚሉት ግን በአይናቸው እንዳዩና በትክክል መኖራቸውን መስክረዋል። ስለዚህ የሁለተኛው ወገን ምስክርነት ነው የሚሆነው። በአይናችን ያየነው ባይሆንም ግን በትክክል የሚያመላክቱ ነገሮችን አይተናል። ወደ ማይካድራና አካባቢው ከተጓዘው ቡድን ጋር አብረው የነበሩት ወይዘሪት ገነት አራጌ ደግሞ የአይን ምስክርነታቸውንና የሰሙትን ጭምር ነበረ በጋዜጣዊ ጉባኤው ላይ ያስረዱት የኤርትራ ወታደሮችን በተመለከተ እኛ እስከ ተከዜ ድንበር ድረስ ሄደናል። እስከ ኤርትራ ድንበር ድረስ ተሻግረን አይተናል። የኤርትራ ወታደሮች ይገባሉ፣ ይወጣሉ። የኢትዮጵያ ወታደሮችም እንደዛው። ግን ሌሎች አካባቢዎች ላይ እንደተጠቀሰው የኤርትራ ወታደሮች ጉዳት አድርሰውብናል የሚሉ ዜጎች ግን አላገኘንም። የተወሰኑ ሰዎችን ማናገር ችለናል። እንዲያውም ማይካዳ ላይ የተፈጸመው ጭፍጨፋ ሆመራ ላይ እንዳይደገም የኤርትራ ወታደሮች የኤርትራ መንግስት ትልቅ ድጋፍ አድርጎልናል፣ ህይወታችን አትርፎናል የሚል መልስ ነው የሰጡን ግን የኤርትራ ወታደሮች እንደሚገቡ እንደሚወጡ እኛ በአይናችን አይተናል። በኮንሶ የተከሰተው ችግር ለየት ያለ ይመስላል። የፓርቲው ዋና ጸሐፊ አቶ አበበ አካሉ እንደሚያስረዱት በዞን ውስጥ የተፈጠረው ውከትና ግጭት የሚመራው በቀድሞ ገዢ ፓርቲ አባላትና የበታች የአካባቢው የመንግሥት ባለሥልጣናት አማካይነት ነው። ጉዳቱ ከደረሰና የሆነ ሁሉ ከሆነ በኋላ ዛሬ ኮንሶን ዞር ብሎ የሚያየት ያለ አይመስልም ይላሉ አቶ አበበ አካሉ ኮንሶ ኦልሞስት በቃ ዞን ላይ አንድም ሰው ዞር ብሎ አላያቸው መጀመሪያ ላይ የተቃጠለ ፉጩጫ የሚባለው ገና ከአራት መግቢያ ላይ ያለ ነው። ከዛ ነበር የጀመርኩት። ስገባ ፉጩጫ ላይ የእናንተ መንደር በስህተት ነው የተቃጠለው በቃ አመዱ ንፈሱትና ዝምብላችሁ ኑሩ ነው ያሏቸው። የወረዳው እንትኖች መጥተው እንደ ተጎዳም ሰው አይቆጥሯቸው። ህፃናቱ ያሳዝኗቸዋል። ትብ ተቃጥለዋል። ይህን የኮንሶን ጉዳይ የሚጮው አንድም ሰው እስቲ ከቻላችሁ እናንተ በዚህ ሚዲያ ላይም ስለ ኮንሶ ስሩ። ሂዱ ወደ ኮንሶ። ሰላማዊ ህዝብ ነው። አቅፎ የሚያስተኛችሁ፣ ጨቃ የሚያጠጣችሁ ህዝብ ነው። ሂዱና አዩት። አትፍሩ። ከዚህ በዘለለ ግን ብዙ አይነት ነገር እውነታችሁ ነው። አክቲቪስት የለውም ብያችኋለሁ። መተከል የሆነ፣ መቀሌ የሆነ፣ ማይካድራ የሆነ የማይጮህ የለም። ዘር የቆጠረ ነው የሚጮህ። ፊት ለፊት ነው የምናገረው። ዘር የማይቆጠርላቸው ኮንሶዎች ግን ስቃይ ውስጥ ነው ያሉት። የሚገርማችሁ ሴቭ ዘ ችልድረንና ቀይ መስቀል ትንሽ ሸራ ሰጥቷቸዋል። መጠለያ ኮንሶ ከአንድ ወር በኋላ ዝናብ ነው። በጣም አራሽ ህዝብ ነው ያለው። እንዲሁ ምን እንደሚፈልጉ ከምንም በላይ ወደ ስራ ቦታቸው ተመልሰው ደርሻ ቦታቸው ማረስ ነው የሚፈልጉት። የሚቀጥለውን ረሃብ እንዳንተን እንዳይለን ማረስ አለብን። ይህን ተኩስ አስቆመውልን፣ ግጭቱ ቆመም መሄድ አለብን ነው። ይህን ለማድረግ ኮንሶላ ኃላፊነት የሚወስድ አካል አልተገኘም። እኛም ይሄ ነው ኃላፊ ብለን አንገልጽም፣ ግን መንግስት ካለ የዞን አስተደር ካለ ይህን መግለጽ መቻል አለበት። እኔ የገጠመኝ ቻሌንጅ ልን ብያቸዋለሁ። አንድም ሰው ቀና ብሎ ላይ አንድ 15 ሀያ የሚሆን ልዩ ኃይል አይቻለው። የደቡብ ህዝቦች ልዩ ኃይል ቴት መጣም አይልም። እኔ በነበርኩበት አምስት መቶ ሜትር ርቀት ላይ ነበረ ሰራዊቱ። ሰራዊት የነበረው ማን ነው? ይሄ ሰው ምንድን ነው የሚያደርጉት ብሎ አልጠየም። ይሄ በጣም አደገኛ ነው። በቤንሻንጉል ጉሙዝ ክልል በመተከል ዞን የተፈጠረውን ችግር ያስረዱት የፓርቲው ምክትል ሊቀመንበር ዶክተር ጫኔ ከበደ ናቸው። እንደሳቸው ገለጻ ከሆነ በአካባቢው የተፈጠረው ችግር የቀድሞው አገዛዝ ያሰፈነው የተሳሳተ ግንዛቤ ነው። መገናኛ ብዙሃንም በዚሁ እየተመሩ አንድ ወገን ብቻ እንደተጎዳ በሚያስመስል ሁኔታ ግንዛቤውን ሲያስፋፉ እንደቆዩ ተናግረዋል። ከሁሉም ወገን የሞተ የተፈናቀለ እንዳለ ዛሬም ከፍ ያለ ችግር እንደሚገኝ ጠቅሰው መፍትሄ ነው ያሉትንም ሐሳብ አንስተዋል። ጉዳት እንዳለ የተፈናቀለ እንዳለ ገዳይም አስገዳይም እንዳለ በውስጡ በአጠቃላይ በመንግሥት መዋቅር ውስጥ የሚሰሩ ችግር የፈጠሩ አጠቃላይ ሁኔታውን ሲያምሱ የነበሩ የልዩ ኃይልም ሆነ በመንግስት አካል በኩል የወረዳ አስተዳደሮችም እንዳሉ በቀጥታ በጆሯችን ስንሰማው የነበረውን ነገር ትናንትና በአካል መስክረውልናል። ስለዚህ መንግስት ቸል ሳይል እነኚህን ጥፋተኞች ተከታትሎ ለሕግ ማቅረብና የአካባቢውን ሰላም ወደ ነበረበት መመለስና ቀጣይ ሕይወታቸውም የተረጋጋ ሆኖ አጠቃላይ የፖለቲካ ሂደቱም ሰላማዊ በሆነ መንገድ እንዲካሄድ ማድረግ ትልቁ የመንግስት ኃላፊነት ነው የሚሆን ብለን እናስባለን በእኛ በኩል። ነገር ግን የተፈናቀሉ ሰዎች እርዳታም ለመግባት ለማስገባትም ቢሆን እዛው ድረስ በአጠቃላይ ያየነው ሁኔታ የመንግስትን ትልቅ ድጋፍ የሚፈልግ በመሆኑ ሁሉም የየድርሻውን መወጣት እንዳለበት በኢዜማ በኩል ላሉት ለመንግስት አካላት በወቅቱ ነግረናል። አሁንም እያሳሰብን ነው ያለ ነው። ይህን ነው የሚመስለው መተከል ውስጥ የነበረው። ፓርቲው እነዚህን ቅኝቶች ያካሄደው ከጥር 23 ቀን እስከ የካቲት 3 2013 ዓ ም እንደሆነም ታውቋል። በጋዜጣዊ ጉባኤው ላይ የፓርቲው መሪዎች፣ ጋዜጠኞች ሁኔታውን በስፍራው ተገኝተው አጣርተው እውነታውን ለህዝብ እንዲዘግቡም ጠይቀዋቸዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ እናመሰግናለን። ለዕለቱ ወደ ያዝ ነው የመጨረሻ ዘገባችን ነው የምናልፈው። በወሊድ ምክንያት በእናቶችና በሕፃናት ላይ የሚደርሰውን ሞት ለመቀነስ የሚደረገውን ጥረት ያግዛል የተባለ ዘመናዊ ሆስፒታል አዲስ አበባ ውስጥ ተከፍቷል። ሆስፒታሉ ለእናቶች ምቹና የተሟላ አገልግሎት እንደሚሰጥም ተገልጿል። ፀሐይ ዳምጠው ዝርዝሩን ይዛለች። በክብር ዶክተር አበበች ጎበና ስም የተሰየመው የእናቶችና ህጻናት ሆስፒታል በወሊድ ምክንያት የሚደርሰውን የእናቶች ሞት በግማሽ እንደሚቀንስ የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ገልጿል። ለመሆኑ ሆስፒታሉን ልዩ የሚያደርጉት ምን ምን ይሆን? ዶክተር ዮሐንስ ለአሜሪካ ድምፅ አብራርቷል። እንደ አዲስ አበባ ከተማ ስናየው ለእናቶች አገልግሎት የሚሰጡ አልጋዎች በጠቅላላ ሲደመሩ ወደ አምስት መቶ ነው የሚደርሱት። ይሄ ሆስፒታል ብቻውን ከአራት መቶ በላይ አልጋ ያለው ሆስፒታል ነው። ሀያ ሺ ካሬ ላይ የተቀመጠ ሆስፒታል ነው። የራሳቸው የሆነ ድንገተኛ ክፍሉ አስራ ሶስት አልጋዎች ያሉት፣ ምናልባትም እናት እንደመጣች መውለድ ደርሳ ከሆነ ማዋለድ የሚቻልበትንም አቅም ያለው ድንገተኛ ክፍል ውስጥ ሁሉም ዋንስቶ ሾፒንግ ነው። ምንም ፋርማሲም፣ ላብራቶሪም፣ አልትራሳውንድም ቢያስፈልግ ሁሉንም አገልግሎት ሊያገኙበት የሚችል ክፍሎቹ ደግሞ እያንዳንዳቸው የራሳቸው የሆነ ፕራይቬሲ ያላቸው ከሌሎቹ ሆስፒታል የሚለየው ይሄ የ16ቱ ማዋለጃ አልጋዎች እዛው ላይ ተኝተው ነው ሰዓታቸው፣ ምጣቸው ደርሶ ሊወልዱ ሲሉ እዛው ላይ የሚውሉበት ነው። አገልግሎት የተሻለ ነው። ኦፕሬሽን የሚያስፈልጋት እናት ብትኖር እዛው ፍሎር ላይ ያለ የኦፕሬሽን ቲያትር ማለት የኦፕሬሽን ሩም የምንለው ሰባት ኦፕሬሽን በአንድ የመስራት የሚያስችል አቅም ነው። ይህም እንደ ከተማም እንደ ሀገርም ስናይ ከዛ በላይ ያላቸው ኦፕሬሽን ክፍሎች አሉ፣ ግን ለእናቶች ብቻ ተብሎ ዴዲኬት የተደረገ ሰባት የኦፕሬሽን ክፍል ያለው ሆስፒታል በከተማም እንደ ሀገርም አስር ለጽሩ ህሙማን ሊሆን የሚችል የመተንፈሻ አካል መካኒካል ቬንትሌተር የተዘጋጀለት ልዩ ሆስፒታል ነው በተለይ በመንግስት ሆስፒታሎች ውስጥ በአልጋ ቁጥር ማነስና በተገልጋዮች መብዛት ምክንያት እናቶች ለብርቱ ችግሮች እንደሚጋለጡና አበበች ጎበና ሆስፒታል ሲገነባ በየሆስፒታሉ ሆስፒታሉ የሚታዩ ችግሮች ተጠንተው መሆኑን ዶክተር ዮሐንስ ገልጿል። እንግዲህ በአገልግሎት ጥራት ምክንያት አገልግሎቱን ተደራሽ ከማድረግ አኳያ የሚመጡ ሞቶች ይከሰታል። ይሄ ሆስፒታል በዚህ አቅም መገንባቱ የከተማችንን የአልጋ መጠን አንደኛ በእጥፍ ያሳድገዋል፣ ሁለተኛ እነዚያ ሆስፒታሎች ላይ ይኖር የነበረውን ጫና ስለሚቀንስ ወደዚህ ሆስፒታል ስለሚያደርግ እዚህ የምንሰጠው አገልግሎት ለዚህ ለሚጠቀመው ማህበረሰብ ብቻ ሳይሆን ያው በአጋጣሚ አብዛኞቹ ነባር ሆስፒታሎቹ በከተማው እምብርት ላይ የሚገኙ ከመሆኑ ጋር ተያይዞ ሰዎች እንግዲህ አንድ ልጇ የታፈነናት ከዚህ ተነስታ እዛ እስክደርስ ድረስ የሚፈልገውን ጊዜና ሰዓት እናውቃለን። ስለዚህ ልጁ በሰላም የመወለድ እንትኑን እያቀነሱ ይሄዳል። ስለዚህ በዚህ አካባቢ የሚኖሩ በጣም በርካታ የሆነ የህብረተሰብ ክፍል አለ። በጣም በርካታ የጋራ መኖሪያ ቤቶች አሉ። ስለዚህ እዛ ህብረተሰብ የከተማውን ሆስፒታል ሆስፒታል ያሉትን ጫና ወደዚህ ሲቀንስ እነዚ ሆስፒታሎች ጫና ይቀንስላቸዋል። ስለዚህ ጥራት ያለው አገልግሎት እንዲሰጡ እድል ያመቻችላቸዋል። ናቸው ከዛ ጋር ተያይዞ ይሄ ከወሊድ ጋር ተያይዞ በጽኑ የሚታመሙ እናቶች ተገቢውንና አፋጣኝ ሕክምና ከተደረገላቸው ከሞት እነሱ መታደግ ስለሚችል መመለስ ይቻላል። የእናቶችን ሞት ቶሎ ሕክምናውን መስጠት ከቻለን መመለስ ስለምንችል ከዛ ነገር ጋር ተያይዞ ይሄ እንደ ከተማም እንደ ሀገርም ትልቅ አቅም ነው የሚሆነው። አራስ ሕጻናት እንደተወለዱ ሊቆዩ የሚችሉበት ሙቀት ያለው ማቆያ ወይም ኢንኩቤተር አለመኖር የጎላ ችግር መሆኑን ዶክተር ዮሐንስ አመልክተው እጥረቱ በተለይ በመንግስት ሆስፒታሎች ውስጥ የጎላ መሆኑን ተናግሯል። ቁጥሩ ያነሰ ቢሆንም ሆስፒታሉ ውስጥ አገልግሎቱ መገኘት ተስፋ የሚሰጥ መሆኑን የአራስ ህጻናት ሐኪም ነርስ ሞላልኝ ወሰን አመልክተዋል። ጨቅላ ህጻናት ሲወለዱ የእርግዝና ጊዜያቸውን ሳይጨርሱ ወይም ደግሞ ዘጠኝ ወር ሳይሞላቸው ስምንት ወይም በሰባት ወር እና ከዛ በታች ሊወለዱ ይችላሉ። ኪሏቸው ሁለት ነጥብ አምስት እና ከዛ በላይ ሳይሞላቸው ሊወለዱ ይችላሉ። አንድ ነጥብ አምስት አንድ ኪሎ እና ሆነው ሊወለዱ ይችላሉ። ስለዚህ እነዚህ ህጻናት ከእናታቸው ማህፀን ውስጥ ማግኘት የነበረባቸውን እድገት ሳይጨርሱ ስለሚወለዱ እንዲሁም ደግሞ ሙቀት መቋቋም፣ የውጭኛውን የአየር ሁኔታ መቋቋም ስለማይችሉ ራሱን የቻለ ለጨቅላ ህጻናት የተሰራ ኢንኩቤተር አለ። አሁን በአሁኑ ሰዓት ይሄ የጨቅላ ህጻናት ኢንኩቤተር ውስን ቦታ ላይ ነው የሚገኘው። ብዙ የመንግስት ሆስፒታል ውስጥ ላይ አይገኙ። በፊት የገቡትም ተበላሽቶት እና እዚያሁ አበበች ጎበና ሆስፒታል ውስጥ አሁን በአሁኑ ሰዓት አስር የሚደርሱ ኢንኩቤተሮች አሉ። ስለዚ አሁን እንደ ከተማ በአዲስ አበባ ውስጥ አብዛኛውን ጊዜ ከግድ ሆስፒታል የሚገኙት ብዙዎቹ እዚህ የአበበች ጎበና ሆስፒታል ውስጥ የሚሰጡ የጨቅላ ህጻናት ሕክምና ሙሉ በሙሉ ነጻ ነው። ሆስፒታሉ የተሰራበት አካባቢና በአቅራቢያም ሌላ ሆስፒታል ባለመኖሩ ሚጥ ላይ ያሉ እናቶች ይዞ ወደ መሀል ከተማ ማጓጓዝም ሌላ ችግር እንደነበር የአካባቢ ነዋሪ የሆኑት አቶ ቶላ ከተማ ገልጿል። እዚህ ተወለድን፣ እዚህ አደግን ሰዎች ነን። እዚህ ወደ ነው ተሸክሞ የሚሄደው አልጋ ተሸክሞ ወደ ጋንዲ፣ ወደ ጥቁር አንበሳ፣ ወደ የካቲት አስራ ሁለት ሰው ሲደበደብ ደግሞ ወደ ሚኒሊክ ነበር የሚሄደው። በአዲስ አበባ ከተማ ውስጥ ለነዋሪዎች በቂ የሆነ የሕክምና አገልግሎት መስጫ ተቋም እንደሌለ በሆስፒታሉ ምረቃ ስነስርዓት ላይ የተገኙት የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። በተለይ ደግሞ ለእናቶችና ህጻናት በቂ ሆስፒታልና የሕክምና አገልግሎት መስጫ ባለመኖር ምክንያት ብዙ እናቶች ለእንግልትና ለሞት እንደምዳረገው ገልጸው ይህንና ሌሎች የጤና አገልግሎቶችን በማሻሻል ከተማይቱን የጤና ቱሪዝም ማዕከል ለማድረግ አስተዳደሩ እየሰራ መሆኑን አመልክቷል። የጋንዲ የእናቶችና ህጻናት ሆስፒታልንም የምናድስና የምናዘምን መሆኑን ላረጋግጠላችሁ ወዳል የዛሬው በአይነቱና በአገልግሎቱ በስፋቱ ልዩ እና የመጀመሪያ የሆነውን የእናቶችና ህጻናት ሆስፒታል ለጤናው ሴክተር የሰጠነውን ከፍተኛ ትኩረት በዘፍ ከጥፎት ያሉትንም ግቦች ለማሳካት ያለንን ቁርጠኝነት በእጅጉ የሚያሳይ ነው። ከዚህም አልፎ ኢትዮጵያ በሽተኞችን ወደ ውጪ መላክን እንድታስቀርና አዲስ አበባ የጤና ቱሪዝም ማዕከል እንድትሆን ጠንክረን የምንሰራ መሆኑን ላረጋግጠላችሁ። አበበች ጎበና ሆስፒታል የእናቶችና የህፃናት ጤና አገልግሎትን በእጥፍ እንደሚያሳድግ ምክትል ከንቲባው አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና፣ በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደን አደሩ። I'm